ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቤስ አማርኛ። በእንግሊዝኛ ክህሎት መካን የቋንቋ ችሎታዎችን የማጎልበቻ ደረጃዎች እንግሊዝኛን መማር በሁለት በኩል ያገለግሎታል አንድም የተማሪ ቪዛ የማግኛ መመዘኛን ለማሟላት ሁለትም ለቀጣይ እውቀት ቀሰማ እንዲሁም ሙያውን ከፍ ለማድረግ ወይም የግል ግቦ ለማድረግም ጠቀሜታ አለው። አያሌ የጥናት አማራጮችና ከመደበኛ ትምህርት ስርዓት ውጪ እድሎች ቢኖሩም የእንግሊዝኛ ክህሎቶን ለማሻሻል ጥቂት መሰናክሎች አሉ። በእንግሊዝኛ ክህሎት መካን አዋኪ ነው። የአውስትሬልያን የአነጋገር ቅላጼና ፈሊጦችን መረዳት ምን ያህል አዋኪ እንደሆነ ሁላችንም እናውቃለን። ማርሴላ አጉላር የጎልማሳ ፍልሰተኛ እንግሊዝኛ ፕሮግራም የበጎ ፈቃድ አስጠኛዎች አስተባባሪ ናቸው። የእንግሊዝኛ ቋንቋ ተማሪዎች በርካታ መሰናክሎች ይገጥማቸዋል። ከሁሉም በላይ ግዙፉ መሰናክል ፍርሃት እንደሆነ ሲያመላክቱ ምናልባትም በእድሜ የገፉ ይሆናሉ ወይም ከስርዓተ ትምህርት ከተለዩ ረጅም ጊዜ ሆኖ ይሰማቸዋል። እናም ቀደም ሲል ትምህርት ላይ ስላልነበሩ የመማር ስትራቴጂዎች የሏቸውም ብለዋል። ልብ ይበሉ፣ እንደ ግለሰቡ ሁኔታ እገዛልና ደፍረው ይጀምሩት። ቢሳሳቱ ሰዎች ግድ የላቸውም። ቋንቋ መግባቢያ ነውና ሰዎች መስማት የሚሹት መልእክቱን ነው። መደበኛ የእንግሊዝኛ ጥናቶች እንደ ላንግፖርትስ የእንግሊዝኛ ቋንቋ ኮሌጅ ጥናቶች ዳይሬክተር አሊሰን ሊኑን አባባል የእንግሊዝኛ ጥናቶች ጠንካራ የቋንቋ መቅሰሚያ መሠረትን ይጥላሉ። አክለውም ተጨማሪ መደበኛ የእንግሊዝኛ ስልጠናን ማግኘት ለወደፊት የሥራ ዕድል፣ ለወደፊት ተዛናቂነትና የወደፊት ጥናቶች በእጅጉ ያዘጋጃቸዋል ብለዋል። ቪዛው ምናልባትም የእንግሊዝኛ ክህሎት ደረጃውን የሚያሳይ ማስረጃን ይጠይቅ ይሆናል። የአውስትራሊያ መንግስት ለበርካታ የቪዛ እንግሊዝኛ ቋንቋ ፈተና ማመልከቻዎች እውቅናን ይችራል። ዩኒቨርሲቲዎች፣ ቴፍ፣ የግል ኮሌጅና የቋንቋ ማዕከላት እንደ አይኤልቲኤስ፣ ሲኤኢ እና ቲኦኤፍኤል ያሉ ኮርሶች ምስክር ወረቀትን ይሰጣሉ። የእንግሊዝኛ ቋንቋ መምህር ሄስተር ሞስተር እንዲህ ያሉ አማራጮች ሲደቀንቦ የግቦን መዳረሻ ጠንቅቆ ማወቁ ወሳኝ እንደሆነ ልብ ሲያሰኙ፣ ለጉዞና ምናልባትም ለመዝናናት እዚህ ያሉ ተማሪዎች አጠቃላይ እንግሊዝኛ ኮርሶችን መውሰድ ይሹ ይሆናል። የተወሰኑ ወደ አገራቸው ተመልሰው ከዩኒቨርስቲ መመረቅ የሚፈልጉ ተማሪዎች ቲኦኤአይሲና አይኢኤልቲኤስ ኮርሶችን የሚሰጡ ተቋማትን ይፈልጉ ይሆናል። ለረጅም ጊዜ አማራጭነት ወደ ቴፍ ወይም ዩኒቨርስቲ ሊያደርሱ የሚችሉ ፕሮግራሞችን የሚያካሄዱ ትምህርት ቤቶች አሉ ብለዋል። የተማሪ ቪዛ ያላቸው የተለየ መመዘኛዎች አሉባቸው። ለምሳሌ ያህል ተማሪዎች ከአንድ የቋንቋ ትምህርት ቤት በመመዝገብ በሳምንት የግድ ለሀያ ሰዓታት በአካል ተገኝተው መማር ይገባቸዋል። የተወሰኑ የቋንቋ ትምህርት ቤቶች ለቋንቋ ችሎታ መመዘኛ ፈተናዎች ሊያዘጋጅዎት ይችላሉ። ለምሳሌ ያህል ቪዛውን መቀየር ወይም ዩኒቨርስቲ መመዝገብ ካሹ የአይኢኤልቲኤስ የምስክር ወረቀት እንደሚያስፈልገው አሊሰን ሊኑን ሲያስረዱ፣ በአይ ኢኤልቲኤስ እናሰለጥናቸዋለን። እናም ለአይኢኤልቲኤስ ፈተና ለመቀመጥ የቴክኒኮችና ክህሎቶች ብቃት ይኖራቸዋል ብለዋለን። የጎልማሳ ፍልሰተኛ እንግሊዝኛ ፕሮግራም በአውስትሬሊያ መንግስት የሀገር ውስጥ ጉዳዮች የሚደጎመው የጎልማሳ ፍልሰተኛ እንግሊዝኛ ፕሮግራም ጎፍ አፕ ጎልማሳ ፍልሰተኞችና በሰብአዊ ፕሮግራም የዘለቁቱ የእንግሊዝኛ ቋንቋ ክህሎቶቻቸውን እንዲያሻሽሉ ይረዳል። እንደ ጎፍ አፕ በጎ ፈቃድ አስጠኚ ፕሮግራም አካልነት ማርሴላ አጉላር በጥንቃቄ ተሳታፊዎችን ከአስጠኚዎች ጋር አንድ ለአንድ ያቆራኛሉ። ፕሮግራሙ ለብርቱ የለውጥ ሽግግር የማብቃት አቅም አለው። ቤት ውስጥ ቤተ መጻሕፍት ውስጥ፣ ወይም የሕዝብ መገናኛ ስፍራ ላይ መገናኘት እንደሚችሉ ሲያስረዱም ማናቸውንም ከአካባቢያቸው ናቢታስ ስኪልድ ፊውቸርስ ኮሌጅ በመሄድ ከአንድ የቋንቋ በላይ ተናጋሪ ከሆኑ ሰራተኞቻችን ጋር እንዲነጋገሩ፣ መመዘኛውንም የሚያሟሉ ከሆነ የመመዘኛ ግምገማ ወስደው አስጠኝ እንዲያገኙ አበረታታለሁ። አስጠኞች አበረታቾች ናቸውና ይህን ማድረግ ትችላላችሁ። እስከ መጨረሻው ድረስ ላግዛችሁ እዚህ ከጎናችሁ ነው ያለሁት፣ በማለት ይነግሯችኋል፣ በማለት ያሳስባሉ። እንግሊዝኛውን የማሻሻያ ፍንጮች። የማርሴላ አጉላር ዋነኛ ፍንጮች፦ ቴሌቴክስት ቴሌቪዥን ይመልከቱ። የግርጌ ጽሑፍ ትርጉሞችን በማንበብ በመስማት የአውስትራሊያን አዘቦታዊ የአነጋገር ቅላጼና አገላለጦች ይቅሰሙ። እንደ ዲዮ ሊንጎ፣ ቢትስፖርት፣ ስፖርት፣ ኦዝፎኒክስ እና ቡክ ክሪኤተር የመሳሰሉ ነፃ አፖችን ይጫኑ። ኦዲዮ መጽሐፍትን እያደመጡ ያንብቡ። አነጋገርን ቅላጼና የቋንቋን ሙዚቃ በመልመድ እግረ መንገዶንም ሰዋሰውን ይቀስማሉ። የሄስተር ሞስተር ዋነኛ ፍንጮች ወደ ሱፐርማርኬት ሲሄዱ ራሶ በራሶ ከፍለው መሄድን ይተዉ፣ ከገንዘብ ተቀባይ ጋር ለመነጋገር ትንሽ ዕድል ይከፍትሎታልና። ጊዜውን ከስልክ ጋር ከማጥፋት ይልቅ ከታክሲና ኦቨር ሾፌሮች ጋር ይነጋገሩ። እንደ ማህበረሰብና የስፖርት ቡድኖች የመሳሰሉትን ቀላቀሉ። ማህበራዊ ግንኙነትን ብቻ ሳይሆን የሚከውኑት የእንግሊዝኛ ክህሎቶንም ያዳብራሉ፣ እንዲሁም ከማህበረሰቡ ጋር ቅርበቶን ያጠብቃሉ። የኦንላይን ትምህርት በኤቢሲና ኤስቢኤስ የሚሰጡትን የመሳሰሉ ነፃ የኦንላይን መማሪያዎችን ይቃኙ። ኤስቢኤስ ሌርን ኢንግሊሽ በቪዲዮዎች ጽሁፎችና ፖድካስቶች የአውስትሬልያን ባህል እየተማሩ የእንግሊዝኛ ቋንቋ ክህሎትንም ያዳብሩ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ።